The voice of America! Radio <laughs> e Tabiano. A merry little Christmas. Let your heart be light. From now on, our troubles will be out of sight. ሜሪ ክሪስማስ! ገናን ዛሬ እያከበራችሁ ላላችሁ ሁሉ ሜሪ ክሪስማስ፣ መልካም ገና። እሁድ ታሕሳስ 16 2 ሺ 9 ዓመተ ምህረት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖውስኪ በወዲያኛው ሳምንት ኢትዮጵያ ውስጥ የሥራ ጉብኝት አድርገው ወደ ሀገራቸው ተመልሰዋል። ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ረዳት ሚኒስትር ማሊኖውስኪ ለቪኦኤ ብቻ ከሰጡት ቃለ ምልልስ የተቀነጨበ ነው የሰማችሁት። ሙሉን ቃለ ምልልስ በምሽቱ ይዘንላችኋል። ደግሞም የሕግ ሊቁን ተሾመ ገብረ ማርያምን እናስታውሳለን። ሁልጊዜም ህይወት አለው፣ ሁልጊዜም በቃ አርፎ አይቀመጥም፣ ይሯሯጣል። ከዛ ጋር የተያያዘ ይመስለኛል እና በዚህም የተነሳ አንዳንድ ጊዜ ፖዝ ተደርጎ ሪሞቱ የጠፋበት ሰው ይመስላል። ምክንያቱም ዛሬም ሩጫ ነው፣ ነገም ሩጫ ነው። ልዑል በእደ ማርያም መኮንን ናቸው። በቅርብ ያውቋቸዋል። አቶ ተሾመን ያጫውቱናል። ሌሎች ዘገባዎችም አሉን። ስለ ገና፣ ስለ ሳንታ፣ ስለ አዲስ ዓመትም ጥቂት እንነጋገራለን የክሪስማስ ዝማሪዎችም አሉን። አዘጋጅና አስተናጋጆች ጽዮን ግርማና እኔም ሰሎሞን አባተንን አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ታዋቂ የጦር ሰራዊት ዘማሪያንን ጨምሮ 92 ሰዎችን የያዘው የሩሲያ ወታደራዊ አውሮፕላን ከመዝናኛ ከተማዋ ከሰዎች ከተነሳ ጥቂት ጊዜ በኋላ ጥቁር ባህር ላይ ወድቋል ሲል የሩሲያ መከላከያ ሚኒስቴር አስታወቀ። ባለሥልጣናት እንደሚሉት የአውሮፕላኑ ስብርባሪና የአንዳንድ የአደጋው ሰለባዎች አካላት ከሩሲያ የባህር ጥረፍ አቅራቢያ ተገኝቷል። የወታደራዊ አውሮፕላኑ ዋናው አካልም በዚያው አቅራቢያ ከባህሩ 70 ሜትሮች ጥልቀት ወለል ላይ መገኘቱን አስረድተዋል። ቲዩ 154 የሩሲያ ወታደራዊ አውሮፕላን ዛሬ ማለዳ በሀገሪቱ ሰዓት አቆጣጠር ከንጋቱ 11 ሰዓት ከ40 ላይ ነው ከእሶች እንደተነሳ ከራዳር የተሰወረው ወደ ሶሪያ ወታደራዊ የጦር ሰፈር ያመራ ነበር ተብሏል። የአደጋው ምክንያት ምን እንደሆነ እስካሁን ጠቋሚ ምልክት አልታየም ወይም ከአውሮፕላኑ መቆጣጠሪያ ወደ ምድር የተላለፈ የአደጋ ጥሪ የለም። በሕይወት የተረፈ ይኖራል ተብሎ አይጠበቅም፣ ፍለጋው ግን ቀጥሏል። ፕሬዚደንት ቭላዲሚር ፑቲን ነገ ሰኞን በሩሲያ ብሔራዊ የሐዘን ቀን እንዲሆን አውጀዋል። አቡነ ፍራንሲስ በዛሬው የገና በዓል መልእክታቸው በጦርነቶችና በሽብርተኝነት ስጋት ላይ ናት ላሏት ዓለማችን ሰላም ይመጣ ዘንድ ምኞታቸውን ገልጸዋል። አቡኑ በዚሁ ከቅዱስ ጴጥሮስ ሰገነት ባስተላለፉት መልእክት በሶሪያው ጦርነት ስለሚሰቃዩ በተለይም እጅግ ዘግናኝ በሆነው የአሌፖ ውጊያ ስለተጎዱ ሰዎች ተናግረዋል። ዓለም አቀፉ ማህበረሰብ የሶሪያው ጦርነት በሰላማዊ ድርድር የሚያበቃበትን መንገድ እንዲፈልግም ጥሪ አስተላልፈዋል። አቡኑ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ብዙ ሺህ ምዕመናን ዓመታዊ ቡራኬ የሰጡ ሲሆን አሸባሪዎች በዓለም ዙሪያ በሚገኙ ከተሞችና ሀገሮች ውስጥ የፍራቻና ግድያ ዘር እየዘሩ ናቸው ብለዋል። የብሪታንያ አብያተ ክርስቲያናት መንፈሳዊ መሪና የካንተርበሪ ሊቀጳጳስ ጀስትን ዌልቢ በበኩላቸው ተመሳሳይ መልእክት አስተላልፈዋል። የ2016 ዓ ም ፍጻሜ ሁላችንንም ወደ ተለየ ዓለም አሸጋግሮናል ያሉት ሊቀጳጳስ ፍራቻና መከፋፈል ሰፍኗል ብለዋል። ዛሬ በአውሮፓ ዙሪያ የጸጥታው ጥበቃ በቤተ ክርስቲያናት አካባቢ ተጠናክሮ ታይቷል። ሙስሊም አሸባሪዎች ጥቃት እናደርሳለን ሲሉ በመዛታቸው ምክንያት ነው ተብሏል። በዓሉ ዛሬ በምዕራባዊው ዳርቻ ከተማ በቤተልሔም፣ በኢራቅ፣ በፓኪስታንና ሌሎች አካባቢዎችም በድምቀት ተከብሮ ውሏል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ባለቤታቸው ሚሼል ኦባማ በዓሉን ከልጆቻቸው ሳሻና ማሊያ ጋር ለእረፍት በሚገኙበት በሃዋይ አክብረዋል። በእስራኤል መንግስትና በዩናይትድ ስቴትስ አስተዳደር መካከል በአስርታት ለሚቆጠሩ ዓመታት የድር የቆየው ስምምነት በምዕራቡ ዳርቻና በምስራቅ ኢየሩሳሌም የእስራኤልን የሰፈራ ግንባታ ማስፋፋት አስመልክቶ መፍትሄ የሚገኘው በተባበሩት መንግስታት አይደለም የሚል ነው ሲሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ በካቢኔ ስብሰባቸው ላይ ተናግረዋል። ሆኖም ዩናይትድ ስቴትስ የቪቶ መብቷን ተጠቅማ ማስቆም ባለመፈለጓ ምክንያት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው አርብ ውሳኔ አሳልፏል። ኔታንያሁ ሲያስረዱ ይህ የዓለሙ ድርጅት የሰፈራ ፕሮግራሙን በሚመለከት ያሳለፈው ውሳኔ ምን ያህል ግዴለሽና አጥፊ እንደሆነ ከሚረዱ የዩናይትድ ስቴትስ ዲሞክራቲክ እና ሪፐብሊካን ፓርቲ ወዳጆቻችን ጋር ተነጋግረናል ብለዋል። አዲሱ አስተዳደር በቀጣዩ ወር ስልጣን ከተረከበ በኋላ ተባብረው ለመስራት በጉጉት እንደሚጠብቁም የእስራኤሉ መሪ አስታውቀዋል። የተባበሩት መንግስታት ድርጅት ባሳለፈው ውሳኔ የተበሳጩት ኔታንያሁ መንግስታቸው ለአምስት የድርጅቱ ተቋማት ሲሰጥ የቆየው የገንዘብ እርዳታ እንዲቋረጥ አዘዋል። ንዴታቸውን ወደ ዩናይትድ ስቴትስ ያዞሩት ኔታንያሁ አክለው ሲናገሩ፣ ፕሬዝደንት ባራክ ኦባማ ዩናይትድ ስቴትስ ከእስራኤል ጎን ለመቆም የነበራትን የረጅም ጊዜ ቁርጠኝነት አበላሽተዋል ሲሉ ከሰዋል። ፍልስጤማውያንና የአካባቢው የአረብ ሀገሮች ግን በውሳኔው መደሰታቸውን ገልጸዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 16 ሁለት ሺህ ዘጠኝ ዓመተ ምህረት ምሽት ፕሮግራም ነው። ሰላም ጤና ይስጥልኝ ሁላችሁም የምትከታተሉት የዚህ የቮይስ ኦፍ አሜሪካ ተከታታዮች የአማርኛው ክፍል የልደት በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እየደረሰ ነው። በዓሉ መልካም ይሁንላችሁ። መቼም እንግዲህ እሱ ነፍሱን ሊሰጠን ነው ወደዚህ ምድር የመጣው በጣም የሚያስገርም ነገር ነው ይሄ የልደት በዓል አሁን ግን እኔ አንድ መዝሙር ልዘምርላችሁ ነው በዚህ ልጎበኝ በመጣሁበት በቮይስ ኦፍ አሜሪካ ሀገራችንን ኢትዮጵያን እግዚአብሔር ባርካት። ማሪ አገኘሁ ይደግ የፈረንጅ ገና ምሽት የስቱዲዮ እንግዳችን ነው። ደግሞም ስለ ሳንታ ክላውስ ስለ ገና አባትም እንጨዋወታለን። ይህንን ሁሉ ስኬት ያገኘ ነው የገና ዕለትን በፍቅር በሚያከብሩ ቀና ሰዎች መልካም አስተሳሰብና እርዳታ ነው። ምሽታችሁ ከእኛ ጋር ይሁን። አሁን ወደ መጀመሪያ ዝግጅታችን እንዝለቅ። ለለውጥ የገባውን ቃል ተግባራዊ ማድረግ የኢትዮጵያ መንግሥት ብቻ ኃላፊነት ነው ሲሉ በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖቭስኪ አሳስበዋል። ለተዛባ ዜናና ለጥላቻ ንግግሮች ማርከሻው በርን መዝጋት ሳይሆን በሀገሪቱ ውስጥ ነፃ ተቀባይነትን ላገኘና ሕያው ለሆነ የመገናኛ ብዙሃን ሥራ በርን በሰፊው መክፈት መሆኑንም መክረዋል። በኢትዮጵያ እንዲገኝ የሚፈለገው ለውጥ ሥርዓቱን ለዘላ ዓለም ለማጽናት በሚደረግ ትግል ወይም ሥርዓቱን በኃይል ለማፍረስ በሚወሰድ እርምጃም እንደማይሆን ማሊኖውስኪ አመልክተዋል። ሚስተር ማሊኖውስኪ ይህንን የገለጹት ለቪኦኤ ብቻ በሰጡት ቃለ ምልልስ ሲሆን፣ በኢትዮጵያ ቆይታቸው ከመንግሥት ባለሥልጣናት ከተቃዋሚ የፖለቲካና ከሲቪል ማኅበረሰቦች መሪዎች ጋር ተወያይተዋል። በአዲስ አበባ ቆይታቸው ስላከናወኗቸው ተግባራትና በተለያዩ ርዕሰ ጉዳዮች ላይ መለስካቸው አመሃ ረዳት ሚኒስትሩን አነጋግሯቸዋል። ቃለ ምልልሱ ባለፈው ሳምንት ውስጥ በሁለት ክፍሎች በተለያዩ ቀናት ቀርቦ ነበር። ሙሉውን ቃለ ምልልስ በዚህ ምሽት በድጋሚ እናቀርባለን። ረዳት ሚኒስትር ቶም ማሊኖውስኪ ከአንድ ዓመት ተኩል ወዲህ ወደ አዲስ አበባ ሲመጡ ይህ አራተኛ ጊዜያቸው እንደሆነ ያስታውሳሉ። በእነዚህ በተመላለሱባቸው አጋጣሚዎች ሁሉ ያደረጓቸው ውይይቶች እየተሻሻሉ እንደመጡም ይናገራሉ። ያካሄዷቸው ውይይቶች ይበልጥ እየበለጸጉ ይበልጥ ግልጽና ሁሉን አቀፍ እየሆኑ እንደመጡም ያስረዳሉ። ይህን ሲሉም ዛሬ አገሪቱ ያጋጠሟትን ከፍተኛ ተግዳሮቶችን ለመሻገር ውይይቶቹ ሊያበረክቱ ይችላሉ የሚሏቸውን የመፍትሄ ሀሳቦችን ለማመልከት ነው። በተለይም በመጀመሪያው ዙር ውይይታቸው ወቅት ከመንግስት ባለስልጣናት ጋር ያደረጓቸውን ክርክሮች ያስታውሳሉ። ከዚያ ወዲህ በተለይ በኦሮሚያና በአማራ ክልሎች ስለተካሄዱ የተቃውሞ ሰልፎች፣ በህይወትና በንብረት ላይ ስለደረሰው ጉዳትም ያውሳሉ። ይሄኛው ጉብኝታቸውና ያደረጓቸውንም ውይይቶች የመዘኑበትን ቶም ማሊኖቭስኪ የገለጹት እንዲህ ነበረ። ዛሬ ለተከሰቱት ፖለቲካዊ ተግዳሮቶች መፍትሄ ለመስጠት ያለው አጣዳፊነት በሀገሪቱ የቅርብ ታሪክ ታይቶ በማይታወቅ ሁኔታ ከፍ ያለ መሆኑ በጣም ግልጽ ነው። ስለሆነም የአሁኑ ጉብኝቴ ከመንግስትም ሆነ ከመንግስት ውጭ ከሚገኙ አካላት ጋር የሚቀጥሉት እርምጃዎች ምን መሆን እንዳለባቸው ለመነጋገር በጣም ጥሩ ዕድል ነበረ። አሁን በሀገሪቱ ውስጥ ስላለው የሰብአዊ መብት አያያዝ እርስዎ የደረሱበት ድምዳሜ አለ የሚል ጥያቄ ሰነዘርኩላቸው። እጅግ አስቸጋሪ ሁኔታ ነው ያለው አሉ ማሊኖወስኪ። አገሪቱ በአስቸኳይ ጊዜ ሁኔታ ውስጥ ነው ያለችው። የአስቸኳይ ጊዜ ሁኔታ ማለት ደግሞ አንዳንድ መብቶች ተነስተዋል ወይንም ማዕቀብ ተጥሎባቸዋል ማለት ነው። መደበኛ የሥነ ሥርዓት ሕጎች ታግደዋል ማለት ነው ይሉና ይህ ሊያስከትል የሚችለውን አደጋም ይተነትናሉ። መንግሥት የአስቸኳይ ጊዜ አዋጁ ለሀገሪቱ ጊዜያዊ መረጋጋት ያመጣ ለመሆኑ ምንም ያህል ቢሰማውም፣ ከዚሁ ጋር አንዳንድ አደጋዎችም ይዞ ሊመጣ ይችላል። አንደኛው አደጋ ሊሆን የሚችለው በኦሮሚያና በአማራ ክልሎች ህዝብን ለተቃውሞ ሰልፍ ባነሳሱ ቅሬታዎች ላይ ሌላ ተደራቢ ቅሬታዎችን መጨመር ነው። የመጀመሪያ ቅሬታ መነሻዎች መንግሥት ራሱ ተቀባይነት ያላቸው ቅሬታዎች ለመሆናቸው ያመነው የመሬት መነጠቅ፣ የሥራ እጦት፣ የውክልና እጦት ነበሩ። አሁን ግን በሚፈጸሙ እስራቶችና የኃይል እርምጃዎች ተበሳጭተዋል። ይህ ሁኔታ በቀጠለ መጠን ቅሬታዎቹም እየተጠራቀሙ ይሄዳሉ ማለት ነው። ይህ ብቻ አይደለም። ሌላም አደጋ ሊኖረው እንደሚችል ረዳት ሚኒስትሩ ያስረዳሉ። ይህ ሁኔታ ደግሞ በተራዘመ መጠን የበለጠ ጉልበት የመስጠት የበለጠ ሥልጣን የመስጠት አደጋ ይከሰታል። ይህ በተራው ጠቅላይ ሚኒስትሩና መንግሥት አስፈላጊ ናቸው ያሏቸውን ለውጦች ተግባራዊ ለማድረግ ሊያዘገየው ይችላል። ስለሆነም ለእኛ እንደሚመስለን ይህ ተፈጥሯዊ ያልሆነ ሁኔታ እስከ ቀጠለ ድረስ መንግስት ራሱ ቀውሱን ለመፍታት ያስቀመጣቸውን ግቦች ለመምታትም ከባድ ሊሆን ይችላል። የኢትዮጵያንና የዩናይትድ ስቴትስ ኦፍ አሜሪካን ግንኙነት በቅርቡ የሚከታተሉ የፖለቲካ ሰዎች የእርስዎን በተለይም በአሁኑ ወቅት ወደ ኢትዮጵያ የሚያደርጉትን ተደጋጋሚ ጉዞ አስመልክተው ሲተቹ የዩናይትድ ስቴትስ መንግስት ዛሬ በኢትዮጵያ ያለው የዴሞክራሲና የሰብአዊ መብቶች አያያዝ በእጅጉ አሳስቦታል ይላሉ። ይህን ምልከታ እንዴት ይመዝኑታል? የሚል ጥያቄ ለረዳት ሚኒስትሩ የሰነዘርኩት ነበረ። ቶም ማሊኖዌስኪ መንግሥታቸው በአካባቢው ብቻ ሳይሆን በዓለም ደረጃም ለኢትዮጵያ የሚሰጠው ስፍራ ትልቅ መሆኑን ያለ ጥርጥር ነው የሚናገሩት። ኢትዮጵያ ለእኛ እጅግ አስፈላጊ ሀገር ናት። ኢትዮጵያ በዚህ አካባቢ ትልቅና ተጽዕኖም የምታሳድር ሀገር ብቻ አይደለችም። በአዎንታዊ ሁኔታው ከታየ መካከለኛ ገቢ ያለው ህብረተሰብ መገንባት ከቻለችና ግልጽና ህያው የሆነ ዲሞክራሲያዊ ስርዓት መመስረት ከቻለች ለዓለም አርአያ የመሆን የማይታመን ምጡቅ ጉልበት ያላት አገር ናት። እነዚህን ሁለት ግቦች እንድታሳካ ለማገዝ ኢትዮጵያ ለዩናይትድ ስቴትስ በጣም በጣም አስፈላጊና ትልቅ አገር ናት። በተቃራኒው ደግሞ አሁን ያለው ሁኔታ በእጅጉ እንደሚያሳስባቸው ማሊኖውስኪ አልሸሸጉም። አሁን አለ ያሉት ቀውስ ኢትዮጵያ ልደርስበት የምትችለውን ግብ ከወዲሁ ያስቀረዋል የሚል ስጋት እንዳለባቸውም ገልጸዋል እንዲያውም ይላሉ የኢትዮጵያን ታሪክ እንደምናውቀው በዚች ሀገር ውስጥ እውነተኛ ቀውስ ተነሳ ማለት ምን እንደሚመስል እናውቀዋለን የሚያስከትለው ጥፋትም በሀገሪቱ ህዝብ ብቻ ሳይሆን በአካባቢው ሁሉ እንደሆነ እናውቃለን ይሉና አሁን ሀገሪቱ ደርሳበታለች ያሉትን ምዕራፍ ያስረዳሉ ኢንፍሌክሽን ፖይንት ባጭሩ፣ እኛ እንደምናስበው ይህ ምዕራፍ እጅግ ወሳኝ ነጥብ ነው። ይህ ጊዜ እጅግ ከባድና አስፈላጊ የሆኑ ውሳኔዎች የሚወሰዱበት ነው። ጠቅላይ ሚኒስትሩና ሌሎችም የመንግሥት ባለሥልጣናት የምርጫ ሕጉን ለማሻሻል በመሬት በሥራ እጦት ምክንያት የተነሱትን ቅሬታዎች ለመፍታት እንዲሁም የአካባቢ መልካም አስተዳደር ችግሮች ለመፍታት የሰጧቸው ቃሎች በእጅጉ አበረታተውናል። ያላቸውን ተስፋና መወሰድ አለባቸው ያሏቸውን እርምጃዎችም ይዘረዝራሉ። ወደዚህ ቀውስ ያመሩትን ቅሬታዎች በመፍታት ረገድ መንግሥት የገባውን ቃል ተግባራዊ እንደሚያደርግ ትልቅ ተስፋ አለን። ይህ ሂደት ጊዜ የሚወስድ በመሆኑ መንግሥት የሕዝቡን እምነት ሊገነቡ የሚችሉና ለውጥ እያመጣ እንደሆነ የሚያረጋግጡ የአጭር ጊዜ እርምጃዎችን እንደሚወስድም እምነታችን ነው። አድማጮቻችሁ እንደሚያውቁት የታሰሩ የፖለቲካ መሪዎችና ጋዜጠኞችን በአስቸኳይ ጊዜ አዋጁ ምክንያት የተያያዙትንም ጭምር እንዲፈቱ ጠይቀናል። መንግሥት ለኢትዮጵያ ፖለቲካ ድባብ የሚስማማ ዘዴ ፈልጎ ከገዢው ፓርቲ ማዕቀፍ ውጭ ያሉ ተቀባይነት ያላቸውን የፖለቲካ መሪዎችን ጨምሮ ስለ እነዚህ ለውጦች ውይይት እንዲያደርግም ተስፋለን። በሰብአዊ መብቶች፣ በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሀሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚለው ጥያቄ ግን የኔ ነበረ። መለስካቸው ከዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ጋር ያደረገው ቃለ ምልልስ ከጥቂት ሰከንዶች በኋላ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የእሁድ ታህሳስ 16 2009 ዓ ም ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። በርከት ላሉ የምሽቱ ግብዣዎቻችን አብራችሁን ቆዩ። አሁን መለስካቸው አመሃ ሰሞኑን አዲስ አበባ ከነበሩት የዩናይትድ ስቴትስ የውጭ ጉዳይ ረዳት ሚኒስትር ጋር ወደ ጀመረው ቃለ ምልልስ ልመልሳችሁ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ረዳት ሚኒስትር ቶም ማሊኖውስኪ ለቪኦኤ ብቻ በሰጡት ቃለ ምልልስ ከቀረቡላቸው ጥያቄዎች አንዱ እርስዎ የመሩት የልዑካን ቡድን ከኢትዮጵያው የውጭ ጉዳይ ሚኒስትር ከዶክተር ወርቅነህ ገበየሁና ከባልደረቦቻቸው ጋር ያደረጋችሁትን ውይይት ተከትሎ የጋራ መግለጫ አውጥታችኋል። መግለጫው እንደሚለው በሁለቱ ቡድኖች መካከል በሰብአዊ መብቶች፣ በዴሞክራሲና በመልካም አስተዳደር ጉዳዮች ላይ ግልጽ የሀሳብ ልውውጥ ተደርጓል። በኢትዮጵያ መንግስት በኩልም በብዙ አቅጣጫ የተጀመሩ ለውጦችን ለማስከተል ቁርጠኝነት እንዳለም ተገልጿል። እርስዎ የሚያምኑበት ለውጥ ተካሂዷል የሚል ነበረ። ሚስተር ማሊኒዎስኪ የተባለው ለውጥ የሚመጣው በአደባባይ ቃል በገባው በኢትዮጵያ መንግስት ብቻ ነው ይላሉ። እንደምናውቀው መንግስት በአደባባይ ያስታወቀው ስለሆነ እንዳለው በተለያዩ መስኮች ለውጦችን ለመቀጠል ፍላጎቱን ገልጧል። እንደሚመስለኝ መንግስት ቃል ከገባባቸው ትላልቅ የለውጥ መስኮች አንዱ በምርጫ ስርዓቱ ላይ ለማካሄድ ያሰበው ነው። እንደተናገሩት ከሆነ የተመጣጣኝ ውክልናን ወይም ከዚህ ጋር የተዳቀለ የምርጫ ስርዓት ለመዘርጋት አስበዋል። እነዚህ ነገሮች እስከ ዛሬ ወደ ተግባር አልተለወጡም። የተገቡትን ቃሎች ተግባራዊ ማድረግ የኢትዮጵያ መንግስት ኃላፊነት ነው። ይህ ከዩናይትድ ስቴትስ ወይም ከውጭ ሊመጣ አይችልም። ሊመጣ የሚችለው ኢትዮጵያ ውስጥ ከሚደረግ የውይይት ሂደትና ውሳኔ ብቻ ነው። ይህ ሲባል ግን የዩናይትድ ስቴትስ መንግስትም በቅርብ ወዳጅነቱ፣ በአጋርነትም ጥብቅ የሆነ ትስስር በሁለቱ መንግስታት መካከል በመኖሩ ብዙ ጊዜ የምክር ሀሳብ ለኢትዮጵያ መንግስት እንደሚሰጥ ወይም እንደሚለግስ አልሸሸጉም። ቢኮዝ ዊ አር ፍሬንድስ and because we have a very close relationship with uh, the government we do offer advice from time to time and, and in addition to to welcome <laughs> <the government, laughs> ትልቅ የሆኑ ለውጦች እየመጡ መሆናቸውን የሚያበስሩና የሕዝብን አመኔታ ሊገነቡ የሚችሉ እርምጃዎችን እንዲወስድ መክረናል። ያ ማለት ደግሞ ቁልፍ እስረኞችን መፍታት፣ ከአስቸኳይ ጊዜ ሁኔታ በየጊዜውና በተቻለ ፍጥነት መውጣት፣ ከዚህ መካከልም የአዋጁን አፈጻጸም ማቅለል፣ ለውይይትም የሚበጅ ዘዴ መዘርጋት፣ በኢትዮጵያ ውስጥ በነፃ መገናኛ ብዙሃን አሰራር የተመቸ ህዋ መፍጠርን ያካትታል። በተለይም በመጨረሻ ላይ ለነፃ መገናኛ ብዙሀን ክፍት ህዋ የመፍጠርን ጉዳይ በተመለከተ ማሪኖወስኪ ሰፋ አድርገው ነበር የተነተኑት። መንግስት በማህበራዊ መገናኛ ብዙሀን ይነዛሉ በሚላቸውና ከጥላቻ ንግግሮች ጋር በተያያዘ ተቀባይነት አለው ካሉት ስጋቱ ተነስተው ነበረ። የመጨረሻውን ቁም ነገር በተመለከተ በተለይ የኢትዮጵያ መንግስት በተደጋጋሚና እንደሚመስለኝም ተቀባይነት ባለው መልኩ ከሚገልጠው የጥላቻ ንግግር ስጋቱ እጅግ አስፈላጊ ነው። የጥላቻ ንግግሩ በአብዛኛው የሚመጣው በአንዳንድ የዳያስፖራ አባላት በውጭ አገሮች ከተቋቋሙ የማሰራጫ ጣቢያዎች ነው። በዚህ በኩል ለመንግስት ያለን ምክር ከእነዚህ ምንጮች ከሚመጡ ትክክለኛ ያልሆኑ ዜናዎችና ከማህበራዊ መገናኛ ብዙሀን የሚመጡ የጥላቻ ንግግሮች ስጋት ገብቷችሁ ከሆነ በጣም ጥሩ መድኃኒት እኛ በአሜሪካ እንግሊዝኛ እንደምንለው ቀጣናውን ሁሉ በሀገር ውስጥ በሚገኘው ነፃና ሕይወት ባለው መገናኛ ብዙሀን በትክክለኛ መረጃ ጎርፍ ማጥለቅለቅ ነው። ያ ሲሆን የአገሬው ሕዝብ በስልኩ ላይ ወደሚገኝ ፌስቡክ ሄዶ መረጃ እንዲፈልግ አይገደድም። በአሜሪካም ሆነ በኢትዮጵያ አንዳንድ ጊዜ ይህ የአሉባልታ ወሬ የሚዛመተው ሰው በየጊዜው ለሚፈልገው ዜናና መረጃ ወደ ማህበራዊ መገናኛ ለመሄድ ሲገደድ ነው። የቀጠለው የቪኦኤ ጥያቄ ደግሞ በኢትዮጵያ ያሉ ተቃዋሚ ፓርቲ መሪዎች የዩናይትድ ስቴትስ መንግስት የኢትዮጵያ መንግስት በተለይ ከ1997ቱ ምርጫ ወዲህ ይፈጽማቸዋል ላሏቸው ከፍተኛ የሰብአዊ መብት ጥሰቶች ለአምባገነናዊ ባህሪውና አድራጎቱ በሚሰጠው ምላሽ ያላቸውን ቅሬታ እንዲያውም ቁጣቸውን ጭምር በአደባባይ ይገልጻሉ። ከዚያም አልፈው የዩናይትድ ስቴትስ መንግስት በአካባቢው ያለውን የራሱን ጥቅም ለማስጠበቅ ሲል ለኢትዮጵያ መንግስት ጫና ተንበርክኳል ሲሉም ይከሳሉ። በዚህ ላይ ያለው ሀሳብ ምንድን ነው? ይህ Because we do speak out, and the opposition is sometimes frustrated with us because they would like us to speak out even more, and that's. And that's the <laughs> <Unlike some laughs> <are> <laughs> ይሁንና አንድ ግልጽ መሆን ያለበት በተለይ ይሄ ቀውስ ከተጀመረ አንስቶ ባለፈው ዓመት ጀምሮ ማለት ነው፣ ዩናይትድ ስቴትስ ለሁሉ አቀፍ ሰብአዊ መብቶችን በኢትዮጵያ ውስጥ በማራመድ ረገድ ያላትን ቁርጠኝነት በብርቱ ጽናት አሳይታለች። እንደ እውነቱ ከሆነ ይህ ስራ በኢትዮጵያ ውስጥ ከሌላው ጥቅማችን ጋር በብርቱ የተቆራኘ ነው። ማሊናውስኪ የተቃዋሚ ፓርቲዎች እንደሚሉት ሳይሆን የዩናይትድ ስቴትስ መንግስት በኢትዮጵያ ናቸውም የኢትዮጵያ ና በአካባቢው ያለው ጥቅም We do have a very close strategic partnership with Ethiopia on security, uh, on development, on regional peace. Uh, all of these goals are much more likely to be achieved if Ethiopia. ከኢትዮጵያ ጋር በደህንነት፣ በልማትና በአካባቢ ሰላም ላይ ያተኮረ ስትራቴጂያዊ ትብብር አለን። እነዚህን ሁሉ ግቦች መምታት የሚቻለው ኢትዮጵያ የተረጋጋች የምትለማና የዲሞክራሲያዊ ስርዓት ግንባታዋም የተሳካ ሲሆን ብቻ ነው እና የኢትዮጵያ መንግስት መሪዎች እኔ ካልኩት ጋር እንደሚስማሙ መቶ መቶ እርግጠኛ ነኝ ምክንያቱም እነርሱ ካስቀመጧቸው ግቦች ጋር ስለሚስማማ እናም ለህዝብ ይፋ ለሚሆኑ መግለጫዎቻችን በምናካሄደው በጣም ጥልቅ የግል ዲፕሎማሲና በሌሎች የግንኙነት ዘዴዎቻችን መንግስት ዲሞክራሲን ለመገንባትና ሰብአዊ መብቶችን ለመጠበቅ የገባውን ቃል ተግባራዊ እንዲያደርግ በተቻለ መጠን አበረታተናል፣ አግዘናልም። በእነዚህ ባለፉት ሁለት ዓመታት ውስጥ በኢትዮጵያ ስላለው ዲሞክራሲያዊና የሰብአዊ መብቶች አያያዝ በእርስዎ ሲመዘን ምን ይመስላል? የሀገሪቱን ፖለቲካ የሚከታተሉ ብዙ ሰዎች እንደሚሉት በየቀኑ ቁልቁል እየሄደ ነው። በእርግጥ መንግስት በዚህ ትንታኔ አስማማም። ለእርሶ ምን ይመስሎታል የሚለው የመጨረሻው ጥያቄ ነበረ። አሁን በታወጀው የአስቸኳይ ጊዜ አስተዳደር የሰብአዊ መብቶች ሁኔታ እየተሻሻሉ ነው ማለት አስቸጋሪ ነው። ምክንያቱም ቅደምዬ እንደገለጥኩት የአስቸኳይ ጊዜ አስተዳደር በኢትዮጵያ ህገ መንግስት ዋስትና ያገኙትን መብቶች ለተወሰነ ጊዜም ቢሆን ክልከላ አድርጎባቸዋል ማለቴ ነው። ዋናው ጥያቄ አገሪቱ ከዚህ ቀውስና ከዚህ የአስቸኳይ ጊዜ አስተዳደር እንዴት ትወጣለች? የሚለው ነው። መንግስት ይህ ሁኔታ ጊዜያዊ እንደሆነ ገልጧል። ይህ ተፈጥሯዊ እንዳልሆነም አምኗል። የኢትዮጵያ ይህ የተመቼ እንዳልሆነም ተቀብሎታል። እናም ጥያቄው አገሪቱ ከዚህ ቀውስ ውስጥ መቼና እንዴት ነው የምትወጣው የሚለው ነው። ስለዚህ ይላሉ ማሪነው ወስኪ፣ ዋናው ጥያቄ አገሪቱ ከዚህ ቀውስ መቼና እንዴት ነው የምትወጣው የሚለው ነው። አንዳንድ ጊዜ የቀውስ ሁኔታ የሁሉንም አእምሮ ለችግሮች መፍትሄ እንዲሰጥ ወደ ተወሰነ አቅጣጫ እንዲያተኩር ሊያስገድድ ይችላል። ምናልባት መፍትሄዎች አስፈላጊ እንደሆኑ የታወቀ ቢሆንም በዚያው መጠን ደግሞ አስቸጋሪና ከባድ ናቸው። ለምሳሌ አንድ ሰው ብዙ ሲጋራ የሚያጨስ ከሆነ ማጨስ ማቆም እንዳለበት ይታወቃል። ይህን ውሳኔ ለመወሰን ግን ቀውስን መግባት ግድ ሊሆን ይችላል። እና ተስፋችን ያለፈው ዓመት ተሞክሮች የሰጡት ትምህርት ሁሉንም መፍትሄ ለመፈለግ ያበረታታል የሚል ነው። መንግሥትም ተቃዋሚዎችንና ቅሬታዎቻቸውን አደባባይ ወጥተው ሲያሰሙ የነበሩትን ወጣቶች ሁሉ ይህች አገር የምትፈልገውን ሕይወት ልታገኝ የምትችለው በውይይት በፖለቲካ መቻቻል እና ቀስ በቀስ ስርዓቱን ክፍት ለማድረግ በመቻል ብቻ እንደሆነ ይማራሉ ብለን ተስፋ እናደርጋለን። ለውጡ የሚመጣው ስርዓቱን ለዘለዓለም ለማቆየት በመቻል አይደለም። ስርዓቱን በኃይል ለመጣል በሚደረግ እርምጃዎችም አይደለም። አገሪቱን ሊታመን ወደማይችል አዎንታዊ ሁኔታ ሊያሸጋግራት የሚችል በመሀል ያለው ስፍራ ነው የተፈጠረው ቀውስ ህዝቡን ወደዚያ መንገድ ወስደዋል የሚል እምነት አለን። ረዳት ሚኒስትር ቶም ማሊኖወስኪ በኢትዮጵያ ያደረጉትን የሶስት ቀናት የስራ ጉብኝት ፈጽመው ባለፈው ሳምንት መጨረሻ ወደ ሀገራቸው ተመልሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዓል ቢሆንም አንድ ደግሞ እኛን ያስተከዘ ወሬ እንንገራችሁ። በመገናኛ ሚኒስቴር፣ በኢትዮጵያ አየር መንገድ ዋና የሕግ አማካሪነት፣ በሥራ ሚኒስቴር ዋና ዳይሬክተርነት፣ በልማት ባንክ ዋና የሕግ አማካሪነት፣ የአፍሪካ አንድነት ድርጅት ቻርተር አርቃቂ ኮሚቴ አባልነት፣ በኢትዮጵያ ጠቅላይ አቃቤ ሕግነት፣ በማዕድን ደኤታ ሚኒስትርነት እስከ 1966 ዓመተ ምህረት የዋሉባቸው መስኮች ዝርዝር ነው። በደርግ ዘመን ዘጠኝ ዓመት ወህኒ ቤት ውስጥ እንዲቆዩ ተደርገዋል። የታወቁት የሕግ ባለሙያ አቶ ተሾመ ገብረ ማርያም ባለፈው ሳምንት አረፉ። አስከሬናቸው ባለፈው ረቡዕ ታሕሳስ ዐሥራ ሁለት አርፏል። ጽዮን ግርማ ወዳጆቻቸውን አነጋግራ አጠር ያለ ዘገባ አጠናቅራለች። በኢትዮጵያ በጥብቅና ሙያ ውስጥ ዋነኛ ተጠቃሽ ነበሩ የመጀመሪያው ጠቅላይ አቃቤ ህግም ነበሩ በህግ ሙያ የዋሉባቸው መስኮች በርካታ ናቸው አቶ ተሾመ ገብረ ማርያም ከአባታቸው ከባላምባራስ ገብረ ማርያም ቦካንና ከእናታቸው ከወይዘሮ ላቀች አብቹ በናዝሬት ልዩ ሰሞ ሰቀልቀሎ በተባለ ስፍራ በ1923 ዓ ም ነው የተወለዱት በደርግ ዘመን በእስር ያሳለፉት ዘጠኝ ዓመት ሳይቆጠር ከንጉሱ እስካሁኑ ዘመን በህግ ሙያ በርካታ ቦታዎች ላይ ሰርተዋል። በኢትዮጵያ የጥብቅና ሙያ ውስጥ ቀድመው የሚጠቀሱ አንጋፋ የህግ ባለሙያ ነበሩ። አርብ ታህሳስ 7 ቀን 2009 ዓ ም አቶ ተሾመ ከዚህ ዓለም በሞት ተለይተዋል። ስለ አቶ ተሾመ የህይወት ታሪክ እንዲያጫውቱን የቀዳማዊ ኃይለ ስላሴ የልጅ ልጅ ልዑል በእደ ማርያም መኮንንን ደውየላቸው ነበር። ታሪካቸውን ከመንገራቸው በፊት እናንተ ሁለታችሁ የት ነው የምትተዋወቁት አልኳቸው በልጅነቴ ድሬዳዋ ስንሄድ ከአቶ ከተማ ጋር አቶ ከተማ ይፍሩ የኢትዮጵያ ውጭ ጉዳይ ሚኒስቴር የነበሩት ኦኤዩን ለመመስረት የረዱት በጣም ቅርብ ነበሩ አቶ ተሾመ እና ያን ጊዜ በልጅነት ተዋወቅኩኝ ከዛ ጀምሮ እስር ቤትም እንግዲህ ለሶስት ዓመት ያህል አብረን ታስረን ነበረ። ስንፈታም እኔ ወደ ኋላ ቀርቼ ነበረ። በመጠየቅም በጣም ቅርበት አለን። ውጪም እንግዲህ ከተፈታው በኋላ ማለት ነው። ውጭ ሀገር ከሄድኩ በኋላም ለሰርጌም ነበረ። በጣም እንደ ቅርብ አጎት ነበረ ብል ተለየ አይሆንም። ወይም በቀብር ስነ ስርአታቸው ላይ የተነበበው የአቶ ተሾመ ታሪክ እንደሚያስረዳው አቶ ተሾመ በ1937 ዓ.ም ቀዳማዊ ኃይለ ሥላሴ የሲዳሞን ጠቅላይ ግዛት በሚጎበኙበት ወቅት በአቶ ቦጋለ ዋልሉ አቅራቢነት አስራ ሁለት ልጆች በግርማዊ ጃንሆይ ለትምህርት ወደ አዲስ አበባ እንዲሄዱ ሲወሰን አቶ ተሾመም ከተመረጡት አንዱ ነበሩ። በዚህ መሰረት እድለኞቹ ተመራጮች በቀጥታ ቤተ መንግስት ተወስደው ለተወሰኑ ቀናት እዛው ከተቀመጡ በኋላ ለሁሉም አልጋ ፍራሽና አልባሳት ተሟልቶላቸው በአዳሪነት ትምህርታቸውን እንዲቀጥሉ ወደ ተፈሪ መኮንን ትምህርት ቤት ተልከዋል። ወጣቱ ተሾመ በተፈሪ መኮንን ትምህርት ቤት ትምህርታቸውን በትጋት ከመከታተላቸውን በተጨማሪ በስፖርት ጭምር ታዋቂነትን ካተረፉት ከነ አቶ ንጉሴ ፍትሐ ወቅና ፕሮፌሰር መስፍን ወልደ ማርያም ከመሳሰሉት ግንባር ቀደም ተማሪዎች መካከል አንዱ ነበሩ። በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላም ለመጀመሪያ ጊዜ በኢትዮጵያ በተከፈተው ዩኒቨርሲቲ ኮሌጅ ከገቡት የመጀመሪያ ተማሪዎች መካከል አንዱ በመሆን የባችለርስ ዲግሪያቸውን በአስተዳደር ዘርፍ ማዕረግ ተቀብለዋል። በመቀጠልም ለሁለተኛ ዲግሪ ወደ ካናዳ በመሄድ በታዋቂው የመጊል ዩኒቨርሲቲ ኤም ሲ ኤል ማለትም ማስተርስ በኮምፓራቲቭ ሕግ ትምህርታቸውን በሚገባ አጠናቀው ወደ ኢትዮጵያ ከተመለሱት የመጀመሪያዎቹ ወጣት ኢትዮጵያውያን መካከል አቶ ተሾመ አንዱ ነበሩ። አቶ ተሾመ ትምህርታቸውን በ1950 ዓ ም አጠናቀው ከተመለሱም በኋላ ከ1950 እስከ 1952 በመገናኛ ሚኒስቴር በኢትዮጵያ አየር መንገድ ዋና የህግ አማካሪነት፣ በ1953 በስራ ሚኒስቴር በዋና ዳይሬክተርነት፣ በ1954 በልማት ባንክ ዋና የህግ አማካሪነት፣ በ1955 የአፍሪካ አንድነት ማህበር ቻርተር አርቃቂ ኮሚቴ አባልነት በ957 እስከ 959 የኢትዮጵያ ጠቅላይ አቃቢ ህግነት ከ959 እስከ ሺ966 በማዕድን ሚኒስቴር በሚኒስቴር ዴታነት ሰርተዋል። በእነዚህ ዘመናት አቶ ተሾመ በበርካታ የአገር ውስጥና የውጭ ሀገር ስብሰባዎች ላይ እየተገኙ ኢትዮጵያን በመወከል የጥናት ጽሁፎችን አቅርበዋል። አቶ ተሾመ በተለይ የስራ ሚኒስቴር ዋና ዳይሬክተር በነበሩበት ወቅት የአየር መንገድ የቦርድ ሰብሳቢ የነበሩት የወቅቱ የስራ ሚኒስቴር ደጃዝማች መንገሻ ስዩም አየር መንገዱን ለማሳደግ ያደርጉት የነበረውን ጥረት ለመደገፍ ተገቢውን የሕግ ምክር በመስጠት ከፍተኛ አገልግሎት አበርክተዋል። በዚህ ምክንያት አየር መንገዱ ከባለ ሞተር አውሮፕላን ወደ ጀት እንዲሸጋገር በቦርዱ ሰብሳቢ የተጀመረውን ውጥን እውን በማድረግ የመጀመሪያውን ሰባት መቶ ሰባት ቦይንግ ከሚኒስትሩ ጋር ከሚኒስትሩ ጋር አሜሪካን አገር በመሄድ ተረክበዋል። አቶ ተሾመ የኢትዮጵያ የመጀመሪያው ጠቅላይ አቃቢ ህግም ሆነው ለሶስት ዓመታት ያህል አገልግለዋል። ልዑል በእደ ማርያም በዚህ ላይ የሚጨምሩት አላቸው። ከመጀመሪያ ኢትዮጵያዊ አቃቢ ህግ ከመሆናቸው ሌላ ያው በህግ ላይ ያላቸውን እውቀትም ሆነ ስፋት እስከ ሰማኒያ ስድስት አመታቸው ናሚቢያ የሄዱት አዲስ ስራ ለመጀመር ነበረ። እስከዛ ድረስ ሀይለኛና ታታሪ የህግ ሰው እንደነበሩ ይታወቃል። ብዙ ወጣቶችም በእሳቸው ገባ እየሰሩ አልፈዋል። በዛ ነው የሚታወቁት። ግን አቶ ተሾመ ደግሞ ጨዋታም ነገርም በተለይ ከታሪክ ጋር ላለ ነገር እንዲያው የታሪክ ሰዎችን ሊጋፉ ይቃጣቸዋል ማለት ብዙ ነገር በታሪክ ነክ ነገር በጣም ንባብ ስለሚወዱ በዛም ይታወቃሉ ማለት ነው። አቶ ተሾመ ገብረ ማርያም በ ሺ ዘጠኝ መቶ ስልሳ ስድስት አመተ ምህረት አብዮት ሲከሰት እርሳቸውም የቀድሞ መንግስት ባለስልጣን በመባል ከ ሺ ዘጠኝ መቶ ስልሳ ሰባት እስከ ሺ ዘጠኝ መቶ ሰባ ስድስት አመተ ምህረት ድረስ ዘጠኝ አመት በስርዓት ቆይተዋል። ከእስራት እንደተለቀቁም ለአጭር ጊዜ በሰራተኛና ማህበራዊ ጉዳይ ሚኒስቴር በዋና አማካሪነት ካገለገሉ በኋላ የጥብቅና ፈቃድ አውጥተው የራሳቸውን የጥብቅና ቢሮ ከፍተው ለሀገር ውስጥና ለውጭ ደንበኞች የህግ አገልግሎት በመስጠት ስራ ላይ ተሰማሩ። ልዑል በእደ ማርያም አቶ ተሾመ ጠንካራ ተሟጋች ነበሩ ይሏቸዋል። ሙግታቸው በጦር ፍርድ ቤት ተይዘው በቀረቡበት ጊዜ ሁሉ የታየ ነበር ይላሉ። ለምሳሌ ጦር ፍርድ ቤት ተከሶ ቀርቦ ነበር ጦር ፍርድ ቤት ተከሶ በሚቀርብ ጊዜ በደርግ ጊዜ ማለት ነው። በደርግ ስርዓት የመጀመሪያ ክርክሩ እናንተ እኮ ህግና ፍርድ ልትሉት አይገባም ከጉልበት ስልጣን የያዛችሁና ከፈረንሳዩ አብዮተኛ ከሮበስፒየር የተለየ ጊዮቲን የፈጠሩት ማለት ነው የምትታዩ አይደላችሁም ብሎ ተከራክሮ ነበረ እና ብይን ተወሰነበትና ያ ክርክር ማየት እንችላለን ብለው ወሰዱ። በጊዜው ነፍሳቸውን ይማርና ሻለቃ መንግስቱ ኃይለ ማርያም የሚባሉ ዳኛ ነበሩ፣ ማለት የመሪው ሞክሼ ማለት ነው እና አቃቢ ህግም ካልተሳሳትኩኝ፣ በኋላ ውጭ ጉዳይ ሚኒስቴር የሆኑት ኮሎኔል ጎሹ ወልዴ ነበሩ እና ያንን ክርክር ከተከራከረም በኋላ ፍርድ ቤቱ በተከሰሰበት ወንጀል ነጻ ብሎታል። ያው አልተፈታም እንጂ ማለት ነው። አቶ ተሾመ ህይወታቸው ያለፈው በሰማኒያ ስድስት አመታቸው ነው። ናሚቢያ ለስራ ሄደው ባረፉበት ክፍል ውስጥ እንደወደቁና በጥቂት ቀናት ውስጥ ህይወታቸውን እንዳለፈ ልዑል በዕደ ማርያም ነግረውኛል። አቶ ተሾመ በህይወት እያሉ እድሜያቸውን ከሰባ ከፍ አድርጎ ለመገመት ያስቸግራልና ይህ እንዴት ሆነ አልኳቸው። ወዳጃቸውን ልዑል በዕደ ማርያም ህይወት በጣም ስላለው እና ስለሚመወረድ እየመጣ ይመስለኛል ይሄ ነገር እና በጣም ሁልጊዜም ህይወት አለው። ሁልጊዜም በቃ አርፎ አይቀመጥም፣ ይሯሯጣል፣ ምናምን ከዛ ጋር የተያያዘ ይመስለኛል። እና በዚህም የተነሳ አንዳንድ ጊዜ ፖስ ተደርጎ ሪሞቱ የጠፋበት ሰው ይመስላል። ምክንያቱም ዛሬም ሩጫ ነው፣ ነገም ሩጫ ነው፣ ውጭ ሀገር መሄድ ነው፣ እዚህም መንቀሳቀስ ነው እና ህይወት በጣም የዘራበት ሰው ስለሆነ ይመስለኛል ብዙም አይቀየረው። የአሁኑም ያለ የመጨረሻ አራት ዓመቱም ብዙ የተለየ አይደለም። ለምሳሌ አሜሪካን ሀገር ሄዶ አንድ የልብ ኦፕሬሽን አድርጎ ነበረ እና ሐኪም ቤቱም ሐኪሞቹም የተደነቁት እንደ ልጅ ነው ዳነው ፍጥነቱ ነው የሚሉት። እና ያንን ግን ያደረገው በሰማኒያ አራት አመቱ ነው። እና አስገራሚ ነበር፣ ገርሟቸው ነበር እንዴት በቶሎ ተሽሎት እንደገና ወደ እንቅስቃሴ እንደገባ። ልዑል በእደ ማርያም መኮንን እንደሚሉት አቶ ተሾመ የዛሬው የአፍሪካ ህብረት፣ የቀድሞ የአፍሪካ አንድነት ድርጅት የመመስረቻ ቻርተርን ካረቀቁት ሰዎች አንዱ ነበሩ። አቶ ተሾመ ሕይወታቸው እስካለፈበት ጊዜ ድረስ በግላቸው ከፍተውት በነበረው የጥብቅና ቢሮ የውጭ ተቋማትን በጥብቅና በመወከልም ይታወቁ ነበር። በርካታ ወጣት የህግ ባለሙያዎችን ቀጥረው የሚያሰሩ የህግ ባለሙያ ነበሩ። አቶ ተሾመ ከወይዘሮ አምሳለ ወርቅ መኮንን ጋር በ1963 ዓ ም ተጋብተው ወሰን ተሾመ የተባለች ልጅ አፍርተው የአንዲት ሴት ልጅ አያት ለመሆን በቅተዋል። ታዋቂው ጠበቃ አቶ ተሾመ በተወለዱበት ዕለት ታህሳስ 6 ቀን 2009 ዓ.ም በ86 ዓመታቸው ከዚህ ዓለም በሞት ተለይተዋል። እረቡ ታህሳስ 12 በአዲስ አበባው የቅድስተ ስላሴ ካቴድራል ቤተክርስቲያን ቀብራቸው ተፈጽሟል። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19 እና በ49 ሜትር በአንድ አጭር ሞገድ በ6080 እና በ15580 ኪሎ ሄርዝ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሀርትስ ላይ ማለን ጽዮን ግርማና ሶሎሞን አባተነን ክብር ባርያም ለእግዚአብሔር። ሰላም። መልካም ገና የፈረንጅ ገና ማለቴ ነው ሜሪ ክሪስማስ በርግጥ ጥቂት ዘግየት ብሎም የኢትዮጵያው ገና መከተሉ አይቀርም። ግን ለማንኛውም ለዚህ ለዘንድሮ ለዛሬው ክሪስመስ ለዛሬው የፈረንጅ ገና አንድ እንግዳ ጋብዣለሁ። አገኘሁ ይደግ አገኘሁን ታውቁታላችሁ፣ እርግጠኛ ነኝ። እስቲ ለማንኛውም ካገኘው ከራሱ ማን እንደሆነ እንስማ። ከፍጥረቱ እስከ ዛሬ ድረስ ጤና ይስጥልኝ ያገኘው እንኳን ደህና መጣሁ ወደ ስቱዲዮአችን ሜሪ ክሪስማስ እንኳን አደረሰ ለገናው እስቲ አጫውተኝ እስቲ ስለ ራስህ እሺ እኔ አገኘው ይደግ እባላለሁ በወንጌላውያን ቤተክርስቲያን ውስጥ ዘማሪ ነኝ እና የተወለድኩት ጎንደር ነው እስካሁን ድረስ ሰባት አልበሞች እና እንደዚሁም ደግሞ አንድ ቪዲዮ ሲዲ አንድ ደግሞ ሪሚክስ ያደረኩት በጠቅላላ ዘጠኝ ስራዎችን ክርስቲያኖች አቅርቤ ያለሁኝ እና ወንጌላውያን አማኞች ባልሆኑትም በኤቫንጀሊካልስ ባልሆኑትም ዘንድ መዝሙሬን ብዙዎች ያውቃሉ እና የመጀመሪያው ስራ የተሰራው ከ25 ዓመት በፊት ነው እና ባለትዳር ነኝ። ሶስት ልጆች አሉኝ። ሁለቱ የመጀመሪያዎቹ ልጆቼ ዩኒቨርሲቲ ናቸው። ሶስተኛው ግን አስረኛ ክፍል ነው። መልካም ዜና ትልቅ ነገር ነው። እንኳን ደስ አለ በእርግጥ እዚህም ስቱዲዮ ውስጥ ሆነህ ያሰማኸንን ዝማሪዎች ለአድማጮቻችን እናሰማለን ከጠቀስካቸው ዘጠኝ ስራዎችም በዚህ በክሪስማስ ምሽትም በቀጣይም የገና በዓል እናሰማለን። እንደዚሁ አሁን የት ነው ለመሆኑ ያለው? እኔ አዲስ አበባ ነው የምኖረው በወንጌላዊት ቤተ ክርስቲያን መካነ ኢየሱስ ውስጥ ነው የማገለግለው። በሁሉም አብያተ ክርስቲያናት በኢትዮጵያ ገጠርም ከተማም እየተዘዋወርኩ ላለፉት 29 ዓመታት አገልግያለሁ እና አሁን እንደዚህ ባሉ በተለይ በዓላት በሚሆኑ ጊዜ እንደዚህ ራቅ ብለንም ስንወጣ ወደ አውሮፓ ነው ብዙ መጣ የነበረው ወደዚህ ወደ ዩናይትድ ስቴትስ አሁን ለመጀመሪያ ጊዜ ነው የመጣሁት። እነዚህ ዓመታት ማን ነው የጋበዘህ? ማን ነው እያስተናገደህ ያለ? አዎ የተለያዩ ስቴቶች ነው የሚሄደው ግን፣ በመጀመሪያ ተጋብዤ የመጣሁት እዚህ በሉትራን ዲሲ ያለውና እንደዚሁም ደግሞ ቴክሳስ ያሉ ወገኖች ናቸው የጋበዙኝ። ግን ከዛ በኋላ በሁሉም አብያተ ክርስቲያናት ያለ እረፍት እያገለገልኩ ነው እየዞርኩ። ለመሆኑ ዘማሪ ብለው ነው ፓስተር ብለው ነው ቄስ ብለው ነው ማን ብለው ነው የሚጠሩት? ራሴን ሳስተዋውቅ አገኘው ብዬ ብቻ ነው ምለው። ሰዎች ዘማሪ ይላሉ ያው ለእግዚአብሔር ስለምዘምር እንደምታየኝ ወጣት እየሆንኩ እያለሁ በጣም እስቲ ወደ ዛሬው በዓል ልመለስ። ክርስቲያኖችን በቀጥታ ወደሚመለከተው የክርስትና ምክንያት ወደ ሆነው እለት ወደ ኢየሱስ ክርስቶስ መወለድ ጉዳይ ልምጣና አንተም በዓለም ዙሪያ እየዞርክ በምትሰራው በዝማሬ በምታስተዋውቀው ጉዳይ ላይና ስናከብር ይህንን የገና ዕለት በተለያዩ ቀኖች ነው የምናከብረው የኢትዮጵያ እና በኦርቶዶክስ በጥንታዊ ኦርቶዶክስ ስርዓት ውስጥ ያሉ አብያተ ክርስቲያን የሚያከብሩት በ29 ነው። ታህሳስ 29 ማለት ነው። በፈረንጆቹ ደግሞ የሚከበረው ዲሴምበር 25 ነው። ለምንድን ነው እንደዚህ የተለያየ ሊሆን የቻለው? ለምን ክርስቲያን ሁሉ በአንድ ቀን አያከብርም ልደቱ? እንግዲህ ያው የዚህ የምዕራባውያንና የምስራቃውያን አቆጣጠርም አለ። እንደገና ደግሞ እንግዲህ በብዛት ታሪክን በምናጠናበት ጊዜ የእኛ እንደው ለራሳቸው አደላቸው ካላልከን የኢትዮጵያውያን አቆጣጠር ለመጽሐፍ ቅዱሱ ቀረብ ይላል። እየቀነስክ በምትሄድበት ጊዜ አቆጣጠሩ እውነተኛው ገና ነገር ግን በዚህ የአውሮፓ አቆጣጠር የስምንት ዓመት ልዩነትም እንደገና ደግሞ የቀኖች አቆጣጠር የምስራቃውያንም የምዕራባውያንም እምነትም ባለው ሁኔታ ነው እንጂ በዓሉ አንድ አይነት ነው። በአንድ ቀን ሊሆን አልቻለም። ይሄ እንደምታውቀው የልደት በዓል ዓመተ ምሕረት ተብሎ እንኳን መቆጠር የጀመረው ከዛ ፊት ዓመተ ፍዳ፣ ዓመተ ኩነኔ የነበረውን ጌታ የሱስ ክርስቶስ ሲወለድ ነው። ዓመተ ምሕረት ተብሎ መቆጠር የጀመረው በዛ እያሰላን ስንሄድ የሚቀርበው የእኛ የኢትዮጵያውያን ነው እና ግን አሁን በፈረንጆችም እንደምታውቀው ክሪስመስ አሁን እንደውም የስጦታና ወደ ቢዝነሱ እያደላ የገበያ በዓል ነው እየተባለ ነው በቃ። ነገር ግን በእውነት ለመናገር ትልቅ ሃይማኖታዊ ፋይዳ ያለው በዓል ነው። ዓመተ ኩነኔ፣ ዓመተ ፍዳ ወደ ዓመተ ምሕረት፣ ዓለም ጨለማው ብርሃን የበራበት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጨለማ በሞት ጥላ መካከል ተቀምጠን ለነበር ነው ብርሃን ሊያበራልን ከሰማይ ከዛ ድረስ ወርዶ በከብቶች በረት ውስጥ ሰማይና ምድርን የፈጠረ ሰው ሆኖ፣ ምክንያቱም ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ መካከል አደረ እንደሚል መጽሐፍ ቅዱስ በእኛ መካከል ሊያነጋግረን የእኛን መከራ ሊወስድ ተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ። ዓመተ ምሕረት ብለን መቁጠር ከጀመርን እንግዲህ በኢትዮጵያ አቆጣጠር 2009 ዓመት ሆነ። አዎ። ስንቆጥር ግን ከመስከረም አንድ ጀምሮ ነው እንጂ የምንቆጥረው ከታህሳስ 29 ጀምሮ አይደለም የምንቆጥረው። አመቱ ለምን እንዲሆነ ለምን ከታህሳስ 29 መቁጠር አልጀመርንም? ለምን እንቁጣጣሽ ታህሳስ 29 የገና ቀን አሏል? ለነገሩ የፈረንጁም እኮ አመት ቢሆን እንደዚሁ ነው። በ25 ነው ልደቱ። አዲሱ አመት ግን ከአንድ ሳምንት በኋላ ነው የሚመጣው። የቀኖች አቆጣጠር ወቅትን ተከትሎ የዚህ የወንዝ ሙላትን የዝናቡን የክረምት በጋው ምኑ ያውታቀዋለ። በተለይ አሁን እዚህ ሀገር ስትኖሩ ወቅቶች ሲፈራረቁ በግልጽ ያስታውቃል። አራት ወቅቶች ሲፈራረቁ ይሄ ክረምቱ፣ በጋው፣ መጸው፣ ጸደይ እነኝህ ሲፈራረቁ በደንብ ነው የምታውቁት። እኛ አገር በደንብ አይታወቅም። የሆነ እንደሆነ ነው እንጂ እኛም ጋር አራቱ አለ። ሁለቱን ነው ለይተን እኛ በደንብ በጋ ክረምት ነው እንጂ ምንለው የዝናቡንና የፀሐዊን ጊዜ ነው ያኛው ክረምቱ አልፎ ልክ አደይ አበባ ሲመጣ ብራ ሲመጣ አዲሱን ዓመት የምንቀበለው በእንደዛ ነው። እንግዲህ ይሄንን በከዋክብትና በጨረቃ ብርሃናትን ተከትለው አቆጣጠር ስላደረጉ ከጥንት በስነፈለክ ማለት ነው፣ በስነፈለክ በዛ አቆጣጠር የመጣ ነው። ግን ስለዚህ ደግሞ በደንብ የሚያብራሩሉ ሰዎች በእውነት ይኖራሉ። እሺ፣ በጣም በጣም ነው የማመሰግነው፣ ዘማሪ አገኘው ይደግ። መልካም የገና በዓል እንዲሆን ልመኛለሁ፣ ለአንተም፣ ለልጆችህ፣ ለባለቤትህ፣ ለመላ ቤተሰቦችህ፣ ለዘመዶችህ፣ ለወዳጆችህ ሁሉ እንዲሁም ለክርስትና እምነት ምእመናን ሁሉ እኔም ለመላው የአገራችን ሆነ ለመላው ክርስቲያኖች በሙሉ እንኳን ለብርሃነ ልደቱ አደረሳችሁ እላለሁ። ለዚህ ለቪኦኤ ሰራተኞች ዛሬ መጥቼ ስጎብኛችሁ ሁላችሁንም በራዲዮ ድምጻችሁን የማውቀው ያው ነው እና በጣም ተደስቻለሁ። እንኳን አደረሳችሁ ማለት እፈልጋለሁ። በጣም እግዚአብሔር ይስጥልን። መጥተህ ስለ ጎበኘኸንም እዚህ መሃላችን ስለተገኘህም ምስጋናው የኔ ነው። የምትቆይበትን ጊዜ እንግዲህ የተባረከ የስራ ጊዜ እንዲሆንልህ እንመኛለን። አሜን። ሰለሞን፣ እግዚአብሔር ይስጠልህ። ጌታ ይባርካችሁ። አመሰግናለሁ። የዘንድሮ ገና ክርስመስ፣ ስለ ገና አባት ጥቂት እንነጋገር። የሳንታ ክላውስ ደብዳቤዎች ኤሪካ ሴሌስት ያጠናቀረችው ዘገባ አለ። መስታወት አራጋው ሸጋ አድርጋ አቀናብራላችኋል። ገና በየዓመቱ በመጣ ቁጥር በዓለም ዙሪያ ያሉ ሕፃናት ለገና አባት ወይም በፈረንጆቹ አጠራር ለሳንታ ክላውስ ደብዳቤ ይጽፋሉ ሀገረ የገና አባት ተብሎ ወደሚታሰበውና ወደሚታመነው ወደ ብርዳማው የሰሜን ዋልታ በርካታ ሰዎች በተለይም ሕፃናት እንዲደረግላቸው የሚሹትንና የሚመኙትን ደብዳቤ ላይ አስፍረው በገና አባት ስም ይልካሉ። እናም ሁሉም ደብዳቤዎች መልስ ያገኛሉ። እንኳን ወደ ገና አባት ቤት ሳንታ ክላውስ ከተማ በሰላም መጣችሁ። ሳንታ ክላውስ በዩናይትድ ስቴትስ በኢንዲያና ግዛት ከሰሜን ዋልታ 6000 ኪሎ ሜትር ገደማ ርቀት ላይ በስተደቡብ በኩል ትገኛለች። የዚች ትንሽ ከተማ ነዋሪዎች የገና አባት የሥራ ረዳቶች ናቸው። በየዓመቱ የገና በዓል ሲቃረብ ወደ 25000 ለሚጠጉ ደብዳቤዎች መልስ ይጽፋሉ። ፓትኮች ለገና አባት ለሚጻፉ የመልካም ምኞት ጥያቄዎች ምላሽ የሚሰጡ የሳንታ ረዳቶች አስተባባሪ ናቸው። በከተማይቱ ውስጥ ይኖር የነበረ የፖስታ ቤት ኃላፊ ለገና አባት ለተጻፈ የምኞት ደብዳቤዎች እንደ ኤሮፓ አቆጣጠር በ1914 ዓ.ም ነበር መልስ መስጠት የጀመሩት። በኢትዮጵያ የዘመን አቆጣጠር በ1907 ዓ ም መሆኑ ነው። እንደ አውሮፓውያን አቆጣጠር በ1930 እኚሁ የፖስታ ቤት ኃላፊ ለገና አባት ተብለው በሚላኩ በሺዎች የሚቆጠሩ በርካታ ደብዳቤን መቀበል ጀመሩ። ምላሽ ለመስጠትም ከአቅማቸው በላይ የሆነ መጣ። አሁን የገና አባት ረዳት አገልጋዮች ዋና አስተባባሪ የሆኑት ፓት ኮች አባት ይህንን ሲሰሙ የቀድሞ ወታደሮችን በተለይም በመጀመሪያው የዓለም ጦርነት የተሰለፉ አንጋፋ ወታደሮችንና የአብያተ ክርስቲያን ምዕመናንን አሰባሰቡ። በሁለተኛ ደረጃ ትምህርት ቤት የጽህፈት ስራ ተማሪዎች ጥሩ ምክርን ያዘሉ መልእክቶችን እንዲጽፉ በደብዳቤ ጸሐፊነት መደቧቸው። ፓት በአባታቸው የተጀመረውን ይህንን በጎ አሳብ ከተጀመረ ከአስር ዓመት በኋላ ነው የተቀላቀሉት። አሁን የገና አባት የሳንታ ክላውስ ረዳቶቹ አራት አይነት ዋና መልእክት ያላቸው፣ መልካም ስነ ምግባርን፣ ተካፍሎ መኖርን፣ መልካም ባህሪንና ሌሎች ሰዎችን ለመርዳት የሚያስችሉ ቅንነትን የሚሰብኩ ደብዳቤዎችን ይጽፋሉ። ስለምንም ነገር ቃል አንገባም። ይህ ይሁን ያ ይቅር በማለት ክርክርም አንገጥምም። እኛ የምናደርገው ሀሳባቸው ማበረታታት ብቻ ነው። በራሳቸው ስም የተጻፈ ደብዳቤ እንልክላቸዋለን። መልእክቱም የግላቸው ብቻ ነው የሚሆነው። ደብዳቤዎቹ አመት ጠብቀው ነው የሚመጡት። አብዛኛዎቹ በህዳርና በታህሳስ ይደርሳሉ። የደብዳቤው ስርጭት ላይ በኃላፊነት የሚሰሩት ሬንሀርት እንደሚሉት ለገና አባት የተጻፉ ደብዳቤዎች ከመላው ዓለም ነው የሚመጡት። መላው የዩናይትድ ስቴትስ ፖስታ ቤትም ለገና አባት የሚል አድራሻ የተጻፈበት ደብዳቤ ሲያገኙ ወደ ሳንታ ክላውስ ከተማ ኢንዲያና ግዛት በፍጥነት ይልካሉ። And that's all they have on Santa. Some of them say Santa North Pole, some of them say የተቀባይ አድራሻው ላይ ለገና አባት ለሳንታ ክላውስ ሰሜን ዋልታ የሚል አድራሻ ብቻ ነው የምናገኘው። አንዳንዴ ትልቁን ቀይ ልብስ ለሚለብሰው ሰውዬ የሚል በአድራሻው ቦታ ላይ ተጽፎበት እናገኛለን። አድራሻና የፖስታ ቴምብር የሌለው ለአመል ትንሽ የአሻንጉሊት ስዕል የተለጠፈችበት ደብዳቤ የሚቀበሉበት ጊዜም አለን። ይህ አጋጣሚ በየዓመቱ ስለሚከሰት ምላሽ ለመስጠት የሚያስችለውን ትክክለኛ አድራሻ የማፈላለጉን ስራ ለማከናወን የተመደበ ቡድንም ተደራጅቷል። ፖስታ ቤቱ በፖስታው ላይ ያሳረፈውን ማህተብ በማጥናት ደብዳቤው የመጣበትን አድራሻ ለማግኘት ይሞክራሉ። ብዙ ጊዜ ቢሳካላቸውም አንዳንዴ ግን ትክክለኛ አድራሻውን ለማግኘት አዳጋች ይሆንባቸዋል። የዚህ መፍትሄ ወላጆች ለህፃናቱ የላኪ አድራሻ መጽሐፍ እንዲያስታውሷቸው ይመክራሉ። በዚህ ዓመት በእንቁላል ቅርጽ ውስጥ የሚቀመጡ የተለያዩ ትናንሽ አሻንጉሊቶች፣ አይፎን ሞባይል ስልኮች፣ ትናንሽ ውሾች እና ፀጉራም የፈረስ ቅርጽ አሻንጉሊቶች እንዲላኩላቸው የሚጠይቁ ደብዳቤዎች ነው የሚበዙት። ህጻናት ብቻ ሳይሆኑ ወጣቶችና ትልልቅ ሰዎችም ለገና አባት ጥያቄዎቻቸውን ይልካሉ። ለምሳሌ ከቻይና ወጣቶች የትምህርት ፈተና ማለፍ እንዲችሉ ወይም ዩኒቨርስቲ መግባት እንዲችሉ ልመና የተሞላበት ጥያቄያቸውን አቅርበው ነበር። አንዳንድ አዋቂዎች የአልማዝ ቀለበት፣ የሚያገቡትን ባል ሳንታ በታምር እንዲሰጧቸው፣ አንዳንዴም የታመሙት ጤንነታቸው እንዲመለስ የሚጠይቅ ደብዳቤ ለገና አባት ይልካሉ። በሳንታ ክላውስ ከተማ በኢንዲያና ግዛት የሚገኙት እነዚህ የገና አባት የገና መልእክት አገልጋዮች በሚሰሩት ስራ እውቅና እናገኛለን በማለት አስበዋል ነበረም። ይህንን ስራ የጀመሩት ሰዎች ለሚልኩት ፖስታ ለፖስታ ቤት ክፍያ ከፈጸሙ እኛ በነፃ ለምን አናገለግላቸውም በሚል አስተሳሰብ ነበር የተነሱት። ይህንን ሁሉ ስኬት ያገኘ ነው። የገና ዕለትን በፍቅር በሚያከብሩ ቀና ሰዎች መልካም አስተሳሰብና እርዳታ ነው። አሁን ደግሞ ከክሪስማስ ዝማሬዎች ጊዜያችን እንደፈቀደ እናሰማችሁ የዴስቲኒስ ቻይልድን ዝማሬ እናድረስ ብርዱ የቀንደ ብዙውን አጋዘን የሩዶልፍን አፍንጫ ቲማቲም አስመስሎታል ነገር ግን ገና ነው ሩዶልፍ ከሳንታ ክላውስ ጋር ስጦታዎችን የመልካም ምኞት መልእክቶችን ማድረስ አለበት በረዶውን እያቆራረጠ ሩዶልፍ ሬድ ኖዝድ ሬንዲር ዴስቲኒስ ቻይልድ You know, Dasher and Dancer and Prancer and Vixen, Comet and Cupid and Donner and Blitzen. But do you recall the most famous? አድማጮች ከመሰነባበታችን በፊት አጭር የማጠቃለያ ዜና አሰማለሁ። ታዋቂ የሩሲያ የጦር ሰራዊት ዘማሪያንን ጨምሮ በጠቅላላው ዘጠና አራት ሰዎችን የያዘው የሩሲያ ወታደራዊ አውሮፕላን ከመዝናኛ ከተማዋ ከሰዎች ከተነሳ ጥቂት ጊዜ በኋላ ጥቁር ባህር ላይ ወድቋል ሲል የሩሲያ መከላከያ ሚኒስቴር አስታውቋል። ስልሳዎቹ ዘማሪያን በዓለም አቀፍ ደረጃ የሚታወቁት የቀዩ ጦር ዘማሪያን በመባል ነው። ባለሥልጣናት እንደሚሉት የአውሮፕላኑ ስብርባሪና የአንዳንድ የአደጋው ሰለባዎች አካላት ከሩሲያ የባህር ጠረፍ አቅራቢያ ተገኝቷል። የባለ የባለሶስት ሞተሩ ወታደራዊ አውሮፕላን ዋናው አካልም በዚያው አቅራቢያ ከባህሩ 70 ኪሎ ሜትሮች ጥልቀት ወለል ላይ መገኘቱን አስረድተዋል። ቲዩ 154 የሩሲያ ወታደራዊ አውሮፕላን ዛሬ ማለዳ በሀገሪቱ ሰዓት አቆጣጠር ከንጋቱ 11 ሰዓት ከ40 ደቂቃ ላይ ነው ከሶች እንደተነሳ ከራዳር የተሰወረው። ኦፊሴላዊው የሩሲያ ወታደራዊ መዘምራን ቡድን ያሳፈረውን አውሮፕላን ወደ ሶሪያ ወታደራዊ የጦር ሰፈር ያመራ ነበር ተብሏል። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም መልካም ገና፣ ሜሪ ክሪስማስ እያልን እንሰናበታችኋለን። ሜሪ ክሪስማስ። አብረናችሁ የቆየ ነው ጽዮን ግርማና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ